ለጀኔራል ክንፈ ዳኘው መንግሥት ጥበቃ እንዲያቆምላቸው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ሰጥቶ የነበረውን ትእዛዝ አንስቷል። ዛሬ በቁጥጥር ስር የዋሉት አቶ ያሬድ ዘሪሁንና ኮሎኔል አሰፋ ዮሐንስ ለነገ ተቀጥረዋል። መለስካቸው አማሀ ዘገባለሁ። ክፍሎች ያቀረባቸው ምርመራ መዝገቦች አንዱ በሆነው በሜጀር ጄኔራል ክንፈ ዳኘውና በወንድማቸው በአቶ ኢሳያስ ዳኘው የምርመራ መዝገብ አዲስ አቤቱታ ለፍርድ ቤቱ አቅርቧል። ተጠርጣሪ ሜጀር ጄኔራል ክንፈ ዳኘው የግል ጠበቃ ለማቆም አልችልም፣ መንግሥት ጠበቃ ያቁምልኝ ያሉት ሐሰት ነው፣ ሀብት እንዳላቸው የሚያሳዩ ማስረጃዎች አግኝቻለሁ በማለት አቤቱታውን አቀረበ። ፍርድ ቤቱም የቀረቡትን ማስረጃዎች ተመልክቶ ተጠርጣሪው አስተያየት እንዲሰጡበት ጠይቋቸዋል። ተጠርጣሪው በበኩላቸው በባንክ የቁጠባ ሂሳብ ውስጥ ያለው አምስት ሺህ ብር ብቻ ነው። በጸረ ሙስና ኮሚሽን ያስመዘገቡት ንብረት ደግሞ ሁለት ሺህ አምስት መቶ ብር ብቻ ነው። በእርግጥ የዚህ ወለድ ምን ያህል እንደሆነ አላውቅም። ቤትም ሆነ ሌላ ንብረት የለኝም ብለዋል። ይሁንና ፖሊስ በቁጠባ ሂሳባቸው ከሁለት ሳምንታት ወዲህ ከአንድ መቶ ሺህ ብር በላይ እንዳወጡ ማረጋገጫ የባንክ ሂሳብ ማመሳከሪያ ወይንም ባንክ ስቴትመንት እንዳለ አመልክቶ አቤቱታውን አጠናክረዋል። ሌላም ሀብት እንዳላቸው ፍንጭ አግኝቻለሁ ሲል አመለከተም። ፍርድ ቤቱ የሁለቱንም ክርክር አዳምጦና ማስረጃዎቹንም ከመረመረ በኋላ ትናንት በቃለ መሐላ ተጠርጣሪ ያጸኑትን ቃል ሽሮ መንግሥት ጠበቃ እንዲያቆምላቸው የሰጠውን ትእዛዝ አንስቷል። የግል ጠበቃ አቁመው እንዲከራከሩ ወይንም ራሳቸውን ችለው እንዲከራከሩ አማራጭ ሰጥቷቸዋል። ተጠርጣሪ በበኩላቸው በችሎቱ ይገኙ ከነበሩ የቤተሰብ አባሎቻቸው ጋር ተመካክረው ለሰኞ ህዳር አስር ቀን ጠበቃ ይዘው ለመቅረብ ጠይቀዋል። ፍርድ ቤቱም ይህንኑ ፈቅዶ በስምንት ሰዓት እንዲቀርቡ አዟል። በሌሎች ሁለት የምርመራ መዝገቦች ፖሊስ ፍርድ ቤት ያቀረባቸው ወይዘሪት ትዕግስት ታደሰ፣ ወይዘሮ ፍጹም የሽጥላ እና አቶ ቸርነት ጌታነህ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ ቢጠይቅባቸውም ፍርድ ቤቱ አስር ቀን ብቻ በመስጠት ለህዳር 7 ቀን 2011 ዓ ምት ከቀኑ 9 ሰዓት እንዲቀርቡ አዟል። ተጠርጣሪዎቹ በዋስ ለመፈታት ያቀረቡትን ጥያቄ ግን ፍርድ ቤቱ ውድቅ አድርጎባቸዋል። ፖሊስ ሦስቱንም ተጠርጣሪዎች ከሜቴክ ጋር በተያዘ የሙስና ወንጀል ጠርጥሯቸዋል። በሌላኛው የምርመራ መዝገብ የቀረቡት ሳጅን ኪዳንያ ሰፋና አቶ ሳሙኤል ግዲዛን ፖሊስ ከፍተኛ የሰብአዊ መብት ጥሰትና በሽብር ተጠርጥረው በተያዙ ዜጎች ላይ ከባድ የማሰቃየት ተግባር ፈጽመዋል በሚል ጠርጥሯቸዋል። ፖሊስ ለፍርድ ቤቱ እንዳተተው ማስረጃ የማሰባሰቡ ሥራ የተጠናቀቀ ስላልሆነ ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። ተጠርጣሪዎቹ የፖሊስን ጥያቄ ተቃውመው ተከራክረዋል። በመገናኛ ብዙኃን እንደተነገረው ከሆነ የተያዝነው ማስረጃዎቹ በሚገባ ተሰባስበው ስለሆነ ፖሊስ ተጨማሪ የምርመራ ጊዜ ሊጠይቅ አይገባም ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የተጠርጣሪዎቹን ጥያቄ ውድቅ አድርጎ ተጨማሪ 14 ቀን የምርመራ ጊዜ ለፖሊስ በመፍቀድ ለህዳር 20 ቀን 2011 ዓ ም እንዲቀርቡ አዟል። ፖሊስ ዛሬ ዱከም ከተማ በቁጥጥር ስር ያዋላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሆንንና ሌላኛውን ተጠርጣሪ ኮሎኔል አሰፋ ዮሐንስን እዚሁ ችሎት አቅርቧቸዋል። ይሁንና የፍርድ ቤቱ የሥራ ሰዓት ስላበቃ በነገው ዕለት በስምንት ሰዓት እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ